ዲሞክራሲ በተግባር ገዢው የቻይና ኮሚኒስት ፓርቲ በውስጡ ሙስና እየበረታ መምጣቱን አመነ። በሙስና ላይ የሚያካሂደውን ውጊያ እንደሚያጠናክርም አስታውቋል። ባለስልጣናት ጠበቅ ያለ ፍተሻና ክትትል እንደሚደረግባቸው የፓርቲው የሥነ ስርዓት ጉዳዮች ምክትል ሊቀመንበር ዉ ዩሊያንግ ዛሬ ገልጸዋል። ይህ የፓርቲው መግለጫ ከመውጣቱ ቀደም ብሎ ዜጎች በሙስና ውስጥ ተዘፍቀዋል ስለሚሏቸው ባለስልጣናት ጥቆማና አስተያየት የሚሰጡባቸው ነፃና ገለልተኛ የተባሉ የኢንተርኔት አገልግሎቶች ተከፍተዋል። ፒተር ሲምሰን ከቤጂንግ ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርባል። የፓርቲ ባለስልጣናት የሚይዟቸውን ተሽከርካሪዎች አጠቃቀ ቅምና የየኪሳቸውንም ሁኔታ መከታተልና መቆጣጠር እንደሚጀምር የሚናገረው የቻይና ኮሚኒስት ፓርቲ እጅግ ተንሰራፍቷል በሚባለው የውስጥ ንቅዘቱ ላይ እንደሚዘምት ዝቷል። ሙስና ለፖለቲካዊ መረጋጋት ዋነኛ ስጋት ነው ብሎ የቻይና ኮሚኒስት ፓርቲ ያምናል። እንዲህ አይነቱ አድራጎት የምጣኔ ሀብቱን እድገት ጎዳና የልማቱንም አቅጣጫ ይዘጋዋል ይላሉ የፓርቲው ምክትል ሊቀመንበር ሚስተር ዉ በዛሬው ጋዜጣዊ መግለጫቸው ያክሉና ለዚህ በሙስና ላይ ለሚከፍቱት ዘመቻ የህዝባቸውን ትብብርና ተሳትፎ ይፈልጋሉ፣ በጸጋ ይጠብቁታል። በሌላ በኩል ግን ፓርቲው ይህንን ጣጣውን ለዚሁ ጸረ ሙስና ዘመቻ እገዛ ሲባል ተከፍተዋል የሚባሉት አዳዲስ ዌብሳይቶች ሳይቀላቀሉበት ራሱ ቢወጣው ይመርጥ ነበር ብለዋል የዲሲፕሊን ጉዳዮች ምክትል ሊቀመንበር ውዩሊያን የፓርቲን ደንብና ስርዓት የሚረግጡ በብርቱ ሊቀጡ ይገባቸዋል ነው የሚሉት። ሚስተር ዉ በቻይናው ማንዳሪን ቋንቋ ባለሥልጣናቱም በተበላሹና በነቀዙ የቢዝነስ ተግባራት ሁለቱን ኃይሎች፣ ሥልጣንና ገንዘብ እንዳይጨብጡ መታገድ አለባቸው ብለዋል። እነዚህ ዕርቃን አውጪ ያሏቸው ዌብሳይቶች በቀደሙ ቀናት በጸረ ሙስና ዘመቻ ተነሳሽነት ሐሳቦች ላይ አሉታዊ ጫና አሳድረው እንደነበር አመልክተዋል። ዜጎች ብሶቶቻቸውንና አቤቱታዎቻቸውን እርሳቸው አግባብነት ያላቸው ወይም ትክክለኛ በሚሏቸው መንገዶች እንዲያቀርቡ ፓርቲው እንደሚመራቸው ምክትል ሊቀመንበሩ ተናግረዋል። አሶሽየትድ ፕሬስ ዛሬ አንድ ስሜና ትጥሩ ያለን ሰው አነጋግሮ ነበር። ቻይናዊ ይህ ሰው አይ አይብራይበሪ ዶት ኮም የሚባል ዌብሳይት ፈጣሪ ነው። ሰዎች ወደዚህ ዌብሳይት እየገቡ ማንነታቸውን ሳያሳውቁ እነርሱ ስለታዘቡት የሙስና ተግባር የመረጃ ምንጭ ፍንጭ እንዲጠቁሙ ነው የተከፈተው። ሰው ስለ ሙስና አድራጎት ለመንግሥት ጥቆማ ሲሰጥ መልስ እንደማያገኝ ነው የዌብሳይቱ ፈጣሪ የሚናገሩት። ጥፋትና ዋልጌነትን እንዋጋለን የሚሉት ባለሥልጣናት የሰውን አቤቱታ እንደሚመለከቱና እንደሚፈትሹ እንደሚናገሩ የዌብሳይቱ ባለቤት ይመሰክሩና አሰራራቸው ግን ጨርሶውኑ ስልጠት፣ ስኬትና ስምረት የጎደለው እንደሆነ በመግለጽ ይተቻሉ። ይህንን አይ ብራይበሪ ዌብሳይትን ቻይና ውስጥ ሆኖ መክፈት ወይም መጎብኘት ገና አይቻልም። ምክንያቱም ባለቤቱ የፈቃድ ጥያቄያቸውን ለመንግሥት አቅርበው ገና እየጠበቁ ነውና። ሌሎች ዌብሳይቶች ግን በህዝቡ ዘንድ ተደማጭነታቸው እየበዛና የተሳታፊውም ቁጥር በእጅጉ እያደገ መሄዱ ይታያል። የፖለቲካ ሙስናን ለመቀልበስ ታልመዋል የተባሉ በርካታ ሙከራዎችን የቻይና መንግሥት አድርጓል፣ ብዙ ዘመቻዎችንም አካሂዷል። እንዲያም ሆኖ ግን ጉቦና መሰል ህገወጥ አድራጎቶችን ከኮሚኒስት ፓርቲው ባለሥልጣናት ዘንድ መንቀል ተስኖታል። ይህ ሁኔታ ተራውን ሕዝብ ከዕለት ወደ ዕለት እያስቆጣ እንዲያውም ቻይናውያን ተቃውሟቸውን አደባባይ እየያዙ እንዲወጡ እያደረገ መሪዎቹንም ክፉኛ እያንገላታ መሆኑ ይሰማል። በያዝ ነው የአውሮፓውያኑ ዓመት መጀመሪያ አካባቢ እንኳ ካለፈው ጥር ወዲህ ማለት ነው ከፍ ያለ ስልጣን ያላቸው የባቡር መንገድ ሚኒስትር ልዩቺውን ሀገሪቱ ለመታየዋም ጭምር እየዘረጋች ካለችው የፈጣን ባቡር መስመር ግንባታ ሥራ ላይ 121 ሚሊዮን ዶላር መንትፈዋል። ለተቋራጭ ሲሰጡም እንደ መደለያ ቢጤ ጉቦ ተቀብለዋል ተብለው ዘብጥ እያተጠለዋል። የዛሬ ሁለት ዓመት አካባቢ በ2009 በፈረንጁ አቆጣጠር ማለት ነው ቻይና በሙስና ላይ የከፈተችው ዘመቻ በውስጧ በቅሎ ስር የሰደደውን የሌባና ፖሊስ ወዳጅነት ድራማ አጋልጧል። ቾንቺን በምትባለው ግዙፏ የደቡብ ምዕራብ ከተማ ላይ ጸረ ሙስናው በትር የተዘረጋ ጊዜ ለካስ በዚያ ለነበሩ እጅግ የበረቱ የወንጀልና የብልግና ቡድኖችና መረቦች የመንግሥቱ ፖሊስ ራሱ ከለላ የሰጣቸው ባለሥልጣናቱም አለኝታ ሆነዋቸው ኖረዋል። በዚያ ጦስ ታዲያ የከተማይቱ የፍርድ ጉዳዮች መምሪያ ዳይሬክተር የነበሩት ዌንቻንግ በጉቦ በመድፈር በአፈና መደለያ በመቀበልና ያለአግባብ አግባብ በመበልጸግ እንዲሁም በተደራጀ የወንብድናና የወንጀል አድራጎቶች ተከሰው ጥፋተኛ ሆነው በመገኘታቸው በሞት ተቀጥተዋል። ባለፉት 20 ዓመታት ውስጥ ከአግባብ ውጪ በሆነ መንገድ የሀገሪቱን 120 ቢሊዮን ዶላር የዘረፉ 18000 ባለሥልጣናቷ ቻይናን እየለቀቁ መውጣታቸውን የማዕከላዊው የቻይና የሕዝብ ባንክ ባለፈው ሳምንት ውስጥ ባወጣው ሪፖርት አስታውቋል። ይሁን እንጂ የቻይናው የኮሚኒስት ፓርቲ የዲሲፕሊን ጉዳዮች ምክትል ሊቀመንበር ው ዛሬ ለጋዜጠኞች በሰጡት መግለጫቸው ላይ በእርግጥ እነዚያ ቁጥሮች ውስጥ ጥቂት ግነት አለ ብለዋል። ይሁን እንጂ እነዚያ በንቅዘት የተወረሱ የሚባሉ ባለሥልጣናቷ እንግዲህ እያመለጡ ላይሄዱባት በብርቱ እየሠሩና በቁራኛም እየጠበቋቸው እንደሆነ ተናግረዋል። ዩሊያን